ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 23 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አዳኒት ፍሳሐየንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። ቪኦኤ አምሃሪክ ብላችሁ ተከተሉን አድምጡ። የመላ ኢትዮጵያ አንድነት ድርጅት መኢአድ ከአርበኞች ግንቦት ሰባት ንቅናቄ ጋር ተፈጽሟል የተባለውን ውህደት እንደማያውቀው ገለጸ። ግንቦት ሰባት በያዘው ፍልስፍና አዲስ ፓርቲ ለመመስረት ፈርሰን እንሰራ በሚል ፈሊጥ መያድን ለማጥፋት እየተንቀሳቀሰ ስለሆነ ከአዲሱ ፓርቲ ጋር አብራችሁ ቁሙ፣ ውህደት ፈጽሙ፣ አብራችሁን ሁኑ የሚል በርካታ ከቃላት ጀምሮ እስከ ማቴሪያል ማማለያ እየተደረገ አባሎቻችንን የመከፋፈል ስራ ስለሚሰራ ነው ግንቦት ሰባትን ለይተን ያወጣል። የመያድ ምክትል ፕሬዚደንት አቶ ሙልጌታ አበበ ናቸው። ግንቦት ሰባት አርበኞች የአንድነትና የዲሞክራሲ ንቅናቄ መልስ ሰጥቷል። እኛና መያድ በዚህ በሀገራዊ ፓርቲዎች የአንድ ላይ ስራ ላይ የምንሳተፍ ኃይሎች ነን። ራሳችን የጻፍነው ሕግ እንደዚያ አይነት ስራ እንዳንሰራ ይከለክለናል። እኛ ደግሞ በሱ እሱ እናምናለን። የአርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊ አቶ ኤፍሬም አዴቦ ናቸው የሰማችኋቸው። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ከዓመታት በፊት ከተለያዩ የአምቦ ዩኒቨርሲቲዎችና ኮሎጆች የተመረቁ ተማሪዎች ስራ ባለማግኘታቸው ለችግር መጋለጣቸውን እየገለጹ ናቸው። የስራ ዕድሎችን ለማመቻቸት የተቋቋመው የቴክኒክ ኮሚቴም ተዳክመዋል ብለዋል። ቅሬታ አቅራቢዎቹ በተጨማሪም የስራ ዕድል እንዲፈጠርላቸው የማገቱ የነበሩ ሶስት ወጣቶች መታሰራቸው አስከፍቶናል ሲሉ አስተያየታቸውን ለቪኦኤ የሰጡ ወጣቶች ተናግረዋል። የምዕራብ ሸዋ ዞን አስተዳዳሪ ለወጣቶቹ የሥራ ዕድል ለመፍጠር የተጀመረው ጥረት አልተቋረጠም ሲሉ፣ የአምቦ ከተማ ምክትል ከንቲባ ደግሞ ችግሩን በውይይት እንፈታለን፣ ሥራ ፍጠሩልን በሚል ጥያቄ የታሰረ ወጣት ካለም ይፈታል ብለዋል። በመጽሔት ዝርዝር ዘገባ ይዘናል፣ ኋላ ይቀርባል። ቱርክ ውስጥ ትናንት በተካሄደው አካባቢያዊ ምርጫ የፕሬዚዳንት ረስችብ ታይብ ኤርዶዋን የፍትሕና የልማት ፓርቲ ጉልህ ሽንፈት ደርሶበታል። ዋና ከተማይቱን አንካራን ጭምር ሊቆጣጠር አልቻለም። የኢስታንቡል የምርጫ ውጤት ተቀራራቢ በመሆኑ ሁለቱም ወገኖች አሸንፈናል እያሉ ናቸው። ሌላው ተቀራራቢ ውጤት ያገኘው ተወዳዳሪ ተቃዋሚው ሪፐብሊካን ህዝባዊ ፓርቲ ነው። ፓርቲያቸው መሰናክል እንዳጋጠመው ትናንት ኢስታንቡል ላይ ለጋዜጠኞች መግለጫ የሰጡት ፕሬዚደንት ኤርዶዋን ገልጸው ደርሶ ከምርጫው ውጤት እማራለሁ ብለዋል። አንዳንድ ያገኘናቸው ድሎች አሉ፣ አንዳንድ ሽንፈቶችም ደርሰውብናል ብለዋል ኤርዶዋን። አያይዘውም ድቀት ላይ ያለውን የሀገራቸውን ምጣኔ ሀብት ለማጠናከር እርምጃ እንደሚወስዱ ቃል ገብተዋል። በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ኮሚቴ ካሉት አብዛኞቹ ዲሞክራቶች የልዩ ካውንስል ሮበርት ሙለር የምርመራ ውጤት ሙሉ ይዘት ለምክር ቤቱ እንዲቀርብ ጠይቀዋል። ሩሲያ ከሦስት ዓመታት በፊት ዩናይትድ ስቴትስ በተካሄደው ፕሬዚዳንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ሚለር ሲመረምሩ መቆየታቸው የሚታወቅ ነው። የህዝብ ተወካዮች ምክር ቤት የፍርድ ኮሚቴ አራት መቶ ገጽ የሚሆነው የምርመራ ዘገባና ተያያዥ ማስረጃዎች በሙሉ እስከ ነገ ባለው ጊዜ ለኮሚቴው እንዲቀርቡ ጠይቋል። ዋናው አቃቤ ህግ ዊልያም ባር ዘገባውን በያዝነው ወር አጋማሽ ገደማ በአውሮፓውያን አቆጣጠር ማለት ነው ወይም ከዛ በፊት እንደሚያቀርቡ ባለፈው ሳምንት ገልጸዋል። መጀመሪያ ግን ምስጢራዊ ሰነዶች እንደሚሰረዙ ጠቁመዋል። የተወካዮቹ ምክር ቤት ኮሚቴ ለነገ ያስቀመጠው የጊዜ ገደብ እንደማይሳካ በመገንዘብ የኮሚቴው ሊቀመንበር ጀሮልድ ናድለር መጥሪያውን አስፈላጊ በመሰላቸው ጊዜ ለማቅረብ እንዲችሉ ነገ ድምፅ ለመስጠት አቅዷል። በዩክሬን ፕሬዝደንታዊ ምርጫ ግማሽ ድምፅ ዛሬ የተቆጠረ ሲሆን አስቂኝ ቀልዶችን በማቅረብ ሥራ የሚተዳደረው ባለሙያ ቮሎዲሚር ዜሌዳንስኪ እና ፕሬዚደንት ፔትሮ ፖሮሼንኮ ቀዳሚን ቦታ ይዘዋል። ማዕከላዊው የምርጫ ኮሚሽን በገለጸው መሠረት በተከታታይ የቴሌቪዥን ፊልም ፕሬዚደንቱን ሆኖ የሚጫወተው ኮሚክ ዜሌንስኪ በሰላሳ ከመቶ ድምፅ ቀዳሚ ቦታ ይዟል። ለአምስት ዓመታት ያህል ሥልጣን ላይ የቆዩት ፕሬዚደንት ፖሮሼንኮ ደግሞ 17 ከመቶውን ድምፅ በመያዝ ሁለተኛ ሆነዋል። የቀድሞው ጠቅላይ ሚኒስትር ዩሊያ ቲሞሼንኮ 13 ከመቶ ድምፅ አግኝተው ሦስተኛ ናቸው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ በሀገሪቱ ቴሌቪዥን ባደረጉት ንግግር የሀገሪቱ የኤሌክትሪክ መብራት አቅርቦት መጠን ለ ሰላሳ ቀናት ያህል ውሱን እንደሚሆን አስታውቀዋል። በራሽን የማከፋፈል ውሳኔ መንግስት ለውሃና ለኮሚኒኬሽንስ መሰረተ ልማት አያያዙ ይረዳል ሲሉ ማዱሮ ተናግረዋል። በኤሌክትሪክ መብራት መቆጣጠር የተበሳጩ ነዋሪዎች ትላንት እሁድ ብረት ድስቶችን በማጋጨት የቆሻሻ ክምሮችን በማቃጠል፣ እንዲሁም ፕሬዚደንት ማዱሮን በመርገም የተቃውሞ ሰልፍ ሲያካሂዱ ውለዋል። በሰላሳ ቀናት የኤሌክትሪክ መብራት ቁጠባ ወቅት ትምህርት ቤቶች እንደሚዘጉና የሥራ ሰዓት እንደሚቀነስ ማዶሮ አስታውቀዋል። ካራካስ ውስጥ አንዲት ዶሮ ለመግዛት ገበያ ሄደች ሴት ገንዘብ ማውጫው ማሽን እንደማይሠራ ስታይ፣ እንዲህ አይነቱን ሁኔታ ሊቀበል የሚችል ሰው የለም በማለት ትላንት ብስጭቷን ገልጻለች። ካልፈው ሰኞ አንስቶ ውሃ የለም፣ ስልክ መደወል አይቻልም በካርድ መክፈል አልተቻለም። መብላት እንኳን አልቻልንም፣ ስትልም አማራለች። የኤሌክትሪክ መብራት የሚቆራረጠው ዩናይትድ ስቴትስ በምታደርገው አሻጥር ምክንያት ነው ይላሉ ማዶሮ። የሰሜን ኮሪያው መሪ ኪም ጆንግ ኡን ወንድምን በመግደል ከተጠረጠሩት መካከል አሁን በማሌዥያ እስር ቤት የቀረችው አንዲት ቪየትናማዊት ብቻ መሆኗ ታውቋል። የዶዋን ቲሁዎንግ ጠበቃ ተከሳሿ በአደገኛ መሳሪያ ጉዳት በማድረስ ወንጀል ጥፋተኛ መሆኗን ዛሬ አምናለች ብሏል። ሁዎንግ ካቻምና የካቲት ላይ ቪኤክስ የሚባለውን መርዛማ ጋዝ ኳላላምፑር አይሮፕላን ጣቢያ ላይ ባገኘችው ኪም ጆንግ ናም ፊት ላይ በመቀባት ነበር የተከሰሰችው። ሲቲ አይሳያ በተባለች የኢንዶኔዥያ ተወላጅ ላይ ተመስርቶ የነበረው የግድያ ክስም ባለፈው ወር ተሰርዟል። አራት የሰሜን ኮሪያ ተወላጆች የሆኑ ተጠርጣሪዎች ኪም በተገደሉበት እለት ኪም ጆንግ ናምን ለማለት ነው፣ ከሀገሪቱ ጠፍተው በመውጣታቸው የታሰሩ ተጠርጣሪዎች ሁለቱ ሴቶች ብቻ ናቸው። የሁለቱ ሴቶች ጠበቆች ኳላላምፑር በሚገኘው የሰሜን ኮሪያ ኤምባሲ ጠንሳሽነት በተፈጸመ የፖለቲካ ግድያ የተሳተፉት ተታለው ነው ይላሉ። ለዜና የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በፌስቡክ ላይቭ ቪኦ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 23 2011 ዓ.ም ምሽት ፕሮግራም ነው። የተከበራቸው አድማጮች፣ የናይል ሳት ስርጭታችንን እንደገና ለመጀመር የተፈጠረውን ችግር ለመፍታት አሁንም ባለሙያዎቹ እየተረባረቡ ናቸው። ባለሙያዎችን ባለሥልጣናትም በብርቱ እየሰሩ ናቸው። እንደተጠናቀቀ እናሳውቃችኋለን። ስርጭታችን ወደ ናይል ሳት ይመለሳል። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሃላ የፈጸሙት መጋቢት 24 2010 ዓ ም ነበር። ነገ ዓመታቸውን ይደፍናል። እንግዲህ አንድ ንግግር ውጤታማነቱን ስትመዝ ነው፣ አንድ በወቅቱ ለነበረው የህብረተሰብ ስጋት መቀረፍ አስተዋጽኦ አድርጓል ወይ፣ ተስፋ ሰጥቷል ወይ፣ ለወቅቱ ተገቢ ነበር ወይ? ተገቢ ነበር፣ ተስፋ ሰጥቷል፣ የህዝብን ስሜት ገዝቷል፣ ልብ ይዟል ብለናል በወቅቱ ወይም ብዙ ጊዜ ሁለት አይነት መብራት አለ። አንዱ መብራት የመኪና ስትነዳ ያለ መብራት ከፊት ያለው መንገድ በደንብ ወገግ አድርጎ እያሳየ የምትሄድበት መብራት። አሁን ኢትዮጵያ ያላት መብራት ወገግ የሚለዋል እሱ ጋር አልደረስንም። ቢያንስ ግን አቅጣጫ የሚያሳየው መብራት አላት። ተስፋ እፎይታ ደግሞ የምለው ለምሳሌ አሁን የታሰሩ ሰዎች ተፈተው ፖለቲካ እስረኞች፣ ጋዜጠኞች ተፈተው ውጭ ያለው ሰው መምጣት ይሉ ዜና መሆን አቁሙ በቃ ፎይ ፎይታ ላይ ሁለቱ ትልቅ ነገሮች ናቸው። የሰው ልጅ ባህሪም ሆኖ ለጥሮቹ ነገሮች የአጭር ጊዜ ትውስታ ነው ያለው እና ትናንሽ ክስተቶች ሲከሰቱ እነዛን ትላልቆቹን ስኬቶች የመሳት፣ የመደናገጥ፣ የመዘንጋት እነሱን መለስ ብሎ አለማየት ይስተዋላል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ ትምህርት ቤት መምህር ዶክተር ጌታቸው ድንቁ፣ ሞዓዘ ጥበባት ዲያቆን ዳንኤል ክብረት፣ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁንን ነው የሰማችሁት በዶክተር አብይ የአንድ ዓመት የአስተዳደር ጉዞ ላይ ዘገባዎችን ትንታኔዎችን፣ የሕዝብ አስተያየቶችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የመላ ኢትዮጵያ አንድነት ድርጅት መኢአድ ከአርበኞች ግንቦት ሰባት የአንድነትና የዲሞክራሲ ንቅናቄ ጋር ፈጽሟል የተባለውን ውህደት እንደማያውቀው ገለጸ ገለጸ። አባሎችንና ደጋፊዎችን በመከፋፈልና ድርጅቶችን በማጥላላት የማፍረስ ሙከራ ሰንዝሮብኛል ሲል መኢአድ አርበኞች ግንቦት ሰባትን ከሷል። ንቅናቄው ግን ክሱን አስተባብሏል። መለስካቸው አመሃ ዝርዝራለሁ። የመላው ኢትዮጵያ አንድነት ድርጅት መኢአድ አርበኞች ግንቦት ሰባት ንቅናቄ ውህደት ፈጽመናል ብሎ ያወጣውን መግለጫ መኢአድ የማያውቀው ነው ሲል ዛሬ በጽህፈት ቤቱ በሰጠው መግለጫ አስታወቀ። አክሎም ይህ የንቅናቄው አካሄድ ነው ያለውን ድርጊት በድርጅታችን ላይ የተከፈተ አባሎቻችንንና ደጋፊዎቻችንን የመከፋፈልና የተነሳንለትን አገርንና ሕዝብን ወደ ተሻለ ዲሞክራሲያዊ ስርዓት የማሸጋገር ዓላማ የሚያደናቅፍ አደገኛ ሕገወጥና ጸረ ዲሞክራሲ አካሄድ በመሆኑ መያድ በጽኑ ያወግዘዋል ብሏል። መያድ ባሰራጨው የጽሑፍ መግለጫ ላይ እንዳተተው ከሆነ አርበኞች ግንቦት ሰባት ንቅናቄ በመያድ ላይ ወረራ እንደፈጸምበትም ይናገራል። የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ተጨማሪ ማብራሪያ ሰጥተውበት ነበረ። ኢዴፓ አይደለም እየወረረን ያለው፣ ሰማያዊ አይደለም እየወረረን ያለው። ግንቦት ሰባት በያዘው ፍልስፍና አዲስ ፓርቲ ለመመስረት ፈርሰን እንሰራ በሚል ፈሊጥ መያድን ለማጥፋት እየተንቀሳቀሰ ስለሆነ ከአዲሱ ፓርቲ ጋር አብራችሁ ቁሙ፣ ውህደት ፈጽሙ አብራችሁን ሁኑ የሚል በርካታ ከቃላት ጀምሮ እስከ ማቴሪያል ማማለያ እየተደረገ አባሎቻችንን የመከፋፈል ስራ ስለሚሰራ ነው ግንቦት ሰባትን ለይተን ያወጣነው። ከሌሎች ፓርቲዎች ጋር በደንብ ስለምንተዋወቅ አብረን የቆየን ስለሆነ እና የግንቦት ሰባት ድርጊቶች እጅግ በጣም አብረው ሊያሰሩ የማይችሉ በውይይቱም ላይ በጥልቀት የተወያየንበት የግንቦት ሰባት አቋም ያቀረቡት ፍልስፍና ምንድን ነው? ፈርሰን እንደገና መሰራት አለብን። አቶ ሙልጌታ አክለውም አርበኞች ግንቦት ሰባት ይህን ተግባር እየፈጸመ የሚገኘው መያድን ጨምሮ ከሌሎች ፓርቲዎች ጋር የተፈራረመውን የፓርቲዎች የአሰራር ቃል ኪዳን በመጣስ ነው ሲል ይከሳሉ። ረጅም ጊዜ ተወያይተንበት፣ ተወዛግበንበት፣ ተጨቃጭቀንበት ግንቦት ሰባትም እኛም በተገኘንበት ተወያይተን የፓርቲዎች ምክር ቤት ሊያቋቁም የሚችል ሰነድ ስነ ምግባር ሰነድ ተስማምተናል። ያንን የስነ ምግባር ደንብ ፈርመን 15 ቀን ባልሞላው ጊዜ ነው ግንቦት ሰባት በመያድ ላይ ወረራ እየፈጸመ ያለው። ስለዚህ በዚህ የሚቆም አይደለም ድርጅቱ አሁንም ከስህተቱ ሊታረም ካልቻለ በስነ ምግባሩም እንጠይቃለን፣ አስፈላጊ ሆኖ ሲገኝ ማገሪቱም ህግ እንጠይቃለን በህግ የሚል ሀሳብ ነው። በመያድ በኩል ያለው የአርበኞች ግንቦት ሰባት ንቅናቄ ፖለቲካ ዘርፍ ኃላፊ አቶ ኤፍሬም ባዴቦ መያድ በመግለጫ የሰነዝረውን ክስ አስመልክቶ ምላሽ እንዲሰጡ ቪኦኤ ጠይቋቸዋል። እኛና መያድ በዚህ በሀገራዊ ፓርቲዎች የአንድ ላይ ስራ ላይ የምንሳተፍ ኃይሎች ነን። ራሳችን የጻፍነው ህግ እንደዚያ አይነት ስራ እንዳንሰራ ይከለክለናል። እኛ ደግሞ በሱ ስትሮንግሊ እናምናለን ይሄ ቃል ኪዳን ሰነድ እንዲወጣ ከገፋፋን ከገፋፋዋኖች ውስጥ እኛ አንዶቹ ነን። ከሌሎች ፓርቲዎች ጋር የሚኖረንን ግንኙነት ማሳመር ነው እንጂ ከሌሎች ፓርቲዎች ጋር ከሌላ ፓርቲዎች ውስጥ አስገድ እንዲከዱ አድርገን እኛ ጋር ያመጣነው አባላት ምን ያደርጉልናል? ምንም ያደርጉልናል አናምንም። በእንደዚህ አይነት አሰራር ድሮም አናምንም አሁንም አናምንም። እንደዚህ አማለን ወይ ደግሞ ገንዘብ ከፍለን ለማምጣት እኛ አቅሙም የለንም፣ ከአቅም በላይ ግን፣ በመርህ ደረጃ የማንፈልገው ነገር ነው። እና ይሄኛው ክስ ፍጹም ፍጹም ፈር የለቀቀ መሰረት የለሽ ክስ ነው። እና በፍጹም የምንቀበለው አይደለም። ይሄ ደግሞ ምናልባት ለወደፊት እዚሁ የተባባልነው ውል ያስገድድልናል፣ እንጠይቃቸዋለን። የትጋ እንዲ እንደሆነ የትጋ ማንን አባራታቸውን አማለን እንደወሰደ መናገር እንፈልጋለን። የመላው ኢትዮጵያ አንድነት ድርጅት በሰጠው መግለጫ አርበኞች ግንቦት ሰባት ከመያድ ጋር ውህደት እንደፈጸመ በመገናኛ ብዙኃን ተናግሯል የተባለውም እውነት አይደለም ሲሉ አቶ ኤፍሬም ያስተባብላሉ። እስካሁን ድረስ እንኳን ከመያድ ንግግር ካቆም ነው ድርጅት ቀርቶ ከሌሎቹ እንዋሃዳለን ብለን ካሰብናቸው አምስቱም ገና አልተዋሃድንም። ስለዚህ ይሄ ተዋህደናል ብሎ ተሰጠ የተባለው መግለጫ የት እንደተሰጠ መያድን መጠየቃችን አይቀርም ከተሰጠ እንደዛ ተብሎ በአርበኞች ግንቦት ሰባት አመራር ከመያድ ጋር ተዋህልናል ከዛሬ ጀምሮ አብረን ነው የምንሰራው የሚል መግለጫ በሬዲዮ ይሁን በቴሌቪዥን ይሁን በህትመት ሚዲያ ይሁን ተሰጥቶ ከሆነ ከእኛ አመራር መያድን በኦፊሻል ወጥተን ይቅርታ ለመጠየቅ ዝግጆች ነን። ግን እነሱም ያልተሰጠ መግለጫ ተሰጥቷል ብለው ከሰውን ከሆነ እኛ እንደምንለው በሜዲያ ወጥተው ይቅርታ መጠየቅ አለባቸው። ሁለቱም የፖለቲካ ድርጅቶች ቀደም ሲል በነበሩት ወራት በውህደት ላይ ባደረጉት ውይይት ሳይስማሙ መለያየታቸውን ያረጋግጣሉ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው ወደ ተከታዩ ዘገባ እናልፋለን። ከተለያዩ የአምቦ ዩኒቨርሲቲዎችና ኮሌጆች የተመረቁ ተማሪዎች ሥራ ባለማግኘታችን ለችግር ተጋልጠናል እያሉ ነው። የሥራ ዕድሎችን ለማመቻቸት የተቋቋመው የቴክኒክ ኮሚቴም ተዳክሟል ብለዋል ቅሬታ አቅራቢዎቹ። በተጨማሪም የሥራ ዕድል እንዲፈጠርላቸው ይሟገቱ የነበሩ ሦስት ወጣቶች መታሰራቸው አስከፍቶናል ሲሉ አስተያየታቸውን ለቪኦኤ የሰጡ ወጣቶች ተናግረዋል። የምዕራብ ሸዋ ዞን አስተዳዳሪ ለወጣቶቹ የሥራ ዕድል ለመፍጠር የተጀመረው ጥረት አልተቋረጠም ሲሉ፣ የአምቦ ከተማ ምክትል ከንቲባ ደግሞ ችግሩን በውይይት እንፈታለን ሥራ ፍጠሩልን በሚል ጥያቄ የታሰረው ወጣት ካለም ይፈታል ብለዋል። ናኮር መልካ ከአምቦ ተጨማሪ አለው። በአምቦና አጎራባች ወረዳዎች ላይ የሚስተዋለውን ስራ አጥነት ሊያቃልል የሚችል ንድፈ ሀሳብ አዘጋጅተው በአምቦ ዩኒቨርሲቲና በባለድርሻ አካላት ውይይት እንደተደረገበት ወጣት ኢብሳ አራርሶ ይናገራል። ከኮሌጅና ዩኒቨርሲቲዎች የተመረቁ ወጣቶች ምርመላም በተዋቀረው ቴክኒክ ኮሚቴ እንደተደረገ ለቪኦኤ ገልጿል። ለስምንት ወራት በተደጋጋሚ ውይይት ካደረጉ በኋላም ተከሰተ የሚለውን ሁኔታ ገልጾልናል። አሁን ለምሳሌ አምቦ ዩኒቨርሲቲ በበኩሉ የዳቦ ማሽን ሰርቼ ለእነዚህ ልጆች ዳቦ ማሽን ሰጥቼ የዳቦ እንዲያከፋፍሉ እድል አመቻቻለሁ፣ መቅጠር ያለብኝ ቦታ ላይ ቀጥራለሁ ነው ያለው። እንዲሁም የሆመቸው ተቋም ደግሞ መሬት እንሰጣልን፣ መሬቱ ላይ በፈለጉት ተደራጅቶ መስራት ይችላሉ፣ ክፍት የስራ ቦታ ስላልን እዛ ላይም ደግሞ በትምህርታቸው ደረጃ እንቀጥራልን የምሎ ነበር። ይሄ ብቻ አይደለም ብዙ ቃል ነው የተገባው፣ ግን ይሄንን ቃል የሚፈጽም አካል እስከዛሬ አልተገኘም። ሁሉም ነገር በወሬ ቀራ፣ ምንም የተሰራ ነገር የለም። በመጨረሻ ኮሚቴው እንዲፈርስ ሁኔታውን ማመቻቸት ጀመሩ። ቴክኒክ ኮሚቴ ተብሎ ነው የተቋቋመው። ለስራ ኮሚቴ የተባለው ግን የሰራው ነገር ምንም የለም። አንድም ሰው ወደ ስራ ሳይገባ ነው ይሄ ኮሚቴ የተፈታተነው ማለት ነው። አሁን ሁሉም ተማሪ አቅማቷል። በኮሚቴው ከሚሳተፉ መካከል የእኙማ ኩመላ፣ ባይሳ ድሪባ እና እሸቴ ጫላ የሚባሉ ሶስት ወጣቶች ለምን ስራ ይፈጠርልን የሚል ጥያቄ በማቅረባቸው ከታሰሩ ሳምንት አልፏቸዋል ይላል አራርሶ። እኛ ግን የወከልናቸው የስራ እድል ፈጠራው እንዲቀላጠፍልን በማሰብ ብቻ ነበር ይላል። የታሰሩበት ምክንያት እነዚህ ልጆች ዳቦ ብሎን ስራ ሲዙን ጥያቄያቸው ለራሳቸው የግል ጥቅምም አይደለም እየሰሩ ያሉት። እነሱ ወክሎ እየሰሩ ያሉት ከአምስት መቶ ተማሪ በላይ ነው። እነዚህም ደግሞ ኮሚቴ ተብሎ የተዋቀሩት በአስተዳደሮቹ ፍላጎት ነው። ዳቦ አብሉ ነው። ስራ ሲዙን ነው። እሱ ነበር ጥያቄያችን። ዛሬ ደግሞ ይቅርብን፣ ምግቡም ይቅርብን፣ የታሰሩ ልጆች ይፈቱልን። ትላንት እኮ በፖለቲካ እንኳን የታሰሩ ተፈቷል። ከውጭ በስንት ስደት የወጡ ዛሬ ገብተዋል። ግን ዛሬ በከተማችን በዞናችን ላይ ለእንደዚህ አይነት ጥያቄ መታሰር ምንድን ነው? ሰው ለመብቱ ጥያቄ አንስቶ ለምን ይታሰራል? መልሱ ይሄ ነው ወይ? ወጣት መስከረም ውላና ከቴክኒክ እና ሙያ ኮሌጅ ከተመረቀች ሶስት አመታት ቢያልፉም እስካሁን ስራ እንዳላገኘች ጠቅሳ በራሳችን ኮሚቴ የነደፍነውን ሀሳብ ተግባራዊ አድርጎ ለተወሰኑ ወጣቶች ስራ የሚፈጥር አካል አላገኘንም ብላለች። ይሄም ተስፋ እንዳስቆረጣት ገልጻለች። የጠየቅናችሁን የስራ ጥያቄ ለምን አልመለሳችሁልንም ነው ያልናቸው። ለምን እንደ ሕፃን ያታልሉናል? ከቤተሰብ ጥገኝነት መላቀቅ ነው የምንፈልገው። የስራ እድል እንዲፈጠርልን ነው የምንፈልገው። የሚመለከተው አካል መፍትሄ ይስጠን። አምን እምላል ፎርማታን ውፋኬን። የአምቦ ምክትል ከንቲባ አቶ ጀግናው ግዛው ወደ መስሪያ ቤቱ በቅርቡ መምጣታቸውን ጠቁመው አሁን ተከሰተ ያሉትን ችግር በዚህ ሳምንት ውስጥ ከወጣቶቹ ጋር ለመምከር እንዳቀዱ ገልጸዋል። ታሰሩ ስለተባሉ ወጣቶችም ተከታዩን ብለዋል። የስራው መነሻ መልካም ሀሳብ ጥሩ ሀሳብ ነው። በጋራ ሆነን ችግራችን እንፍታ ነው እሱ። ሀሳብ ተጠናክሮ መቀጠል አለበት እንጂ መዳከም የለበትም። ሰልፍ በመጡበት ጊዜም እነዚህ ተወሰኑ ወጣቶች ለማውጣትና ከዙሪያውም የተካተቱበት ነው የሚል አለ ያቸል ሁሉንም ሰው አላቅም። በአመጣጣቸው ወቅት ለማወያየት ፍላጎቱ ነበር። ነገር ግን ወጣቶችም ስሜት ውስጥ ስለነበሩ፣ በወቅቱ ከዛ መረጋጋት እስኪመጣ ብንወያይም ውጤት ላናመጣ እንችላለን ማለት ነው፣ ከመጣላት ውጪ። ስለዚህ ወደ ውይይት አልተገባም። ብንወያይ ጥሩ ነበር። አሁንም ደግሞ ጊዜው አላለፈም ቁጭ ብለን ተወያይተን፣ በውይይት የማይፈታ ችግር የለም። ስራ መፈጠር አለበት። መንግስት የበኩሉ ሚና መጫወት አለበት። እኛም እንደ ከተማ አስተዳደርም መስራት አለብን። ስንሰራ ግን ሁሉ ነገር በአንድ ጊዜ ተፈቶ አያልቅም፣ ጊዜ ይጠይቃል። የታሰረ ወጣት መኖሩን አላቅም። በዚህ መንገድ የታሰረ ካለ እሱን አይተን በጋራ የምናስተካክለው ይሆናል ማለት ነው። መታሰር የለበትም ሰው በጋራ እንፈታለን ማለት ነው። የምዕራብ ሸዋ ዋና አስተዳዳሪ አቶ ገዛኝ ከበደ ወጣቶቹ በታሰበው ፍጥነት ወደ ስራ እንዳይገቡ እንቅፋት ሆነዋል የተባሉ አመራሮች ላይ እርምጃ መውሰዳቸውን ገልጸው ቶሎ ወደ ስራ ያልገቡበትን ምክንያት ገልጸዋል። አጠቃላይ በክልላችን የመንግስት ሰራተኞች የአዲስ አደረጃጀት ለህዝቡ አገልግሎት በሚመች መልኩ የሰራተኞች ምደባ ፕሮግራም ተነድፎ እሱ በአዲስ መልክ ስራ ላይ እየዋለ ነው። ከዚህ ጋር ተያይዞ የሰራተኛ ዝውውር፣ ቅጥር እንደ አጠቃላይ ለጊዜው ሰራተኞቹ ተመድቦ ይሄ እስከሚያበቃ ድረስ ባለበት እንድቆይ የሚል መመሪያ ተላልፈዋል። በዚህ ምክንያት በመንግስት መስሪያ ቤት ውስጥ ልንወስዳቸው የምንችል ስራ ፈላጊን ለመቅጠር ሌት መሆን አለ። ይሄኛው የሰራተኛ ምደባ እንዳለቀ መንግስት መቀበል የሚችለውን ያህል በግልጽ ማስታወቂያ የተወሰነውን ያህል የምንወስደው ይኖራል። ሌላው እዚህ አካባቢ በአቋቋምነው ኮሚቴ ተጓተተ ለሚባለው የስራ ሂደት እነዚህን የግል ተቋማት ዩኒቨርሲቲ ፓርቲዎችን ስራ እንዲፈጥሩ በማግባባት ነው እየሄድንበት ያለ ነው እና ይሄ ነገር ውሳኔ ይጠይቃል፣ በተዋረድ ውሳኔ ይጠይቃል። እነዚህ ነገሮች ጊዜ ነው ወስደዋል፣ የተወሰነ ጊዜ ነው ወስደዋል ማለት ነው። ይሁንና አሁን ያለንበት ደረጃ በመቾ በኩል ስምንት ኮንቴነሮች ተሰጥቶን ለቶኬ ኩታይ ወረዳ ልንጭን እየተዘጋጀን ነው ማለት ነው። አምቦ ዩኒቨርሲቲ በኩል ያለው የዳቦ ፋብሪካ ኦልሞስት፣ አሁን ዩኒቨርሲቲው ለዚህ የሚያስፈልገውን ባጀት መድቦ ወደ እንቅስቃሴው እየተገባ ነው ያለው። ባለፈው አርብ ታሰሩ የተባሉትን ወጣቶች ምክንያት ለማጣራት ወደ አምቦ ከተማ ፖሊስ ጣቢያ ባመራም የከተማ ፖሊስ አዛዥ ከከተማው ተዛውረዋል፣ ተወካያቸውም ስራ አልገቡም። ወጣቶቹን ያሰራቸው አካል የሀገር ውስጥ ደህንነት በመሆኑ ምንም አይነት መረጃ ከኛ ልታገኝ አትችልም አሉ። የወንጀል ምርመራው ክፍል ኃላፊ ተወካይ ዋና ሳጅን ታያበበ ድምፃቸውን ድምጻቸውን ለመቅረጽ ጠይቄ ፈቃደኛ ባይሆኑም ወጣቶቹ ከታሰሩ አንድ ሳምንት እንደሆናቸውና ምርመራ አድርገው ወደ ፍርድ ቤት ለማቅረብ ጥያቄ ሲያቀርቡ ግን የበላይ አመራር እንዲቆዩ ትዕዛዝ ማስተላለፉን መርማሪው ተናግረዋል። ወጣቶቹን ለማናገር ያቀረብኩት ጥያቄም ሳጅኑ የበላይ አካል ነው ካሉት ግለሰብ ፍቃድ ባለማግኘቱ አልተሳካም። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡኝ ወደ ኦሮሚያ ፖሊስ ኮሚሽን የኮሚኒኬሽን ስራ ሂደት ኃላፊ ደውዬ ለዛሬ አላገኘዋቸውም። መልስ እንዳገኘው ይዤ የምመለስ ይሆናል። ለአሜሪካ ድምፅ ናኮር መልካ ከአምቦ። አመሰግናለሁ ናኮር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ተከታዩ ክፍለ ጊዜ የዶክተር አብይ አህመድን ወደ መንበረ ሥልጣን መዝለቅ አንደኛ ዓመት አስመልክቶ የተዘጋጀ ልዩ ሽፋን ነው። በየአካባቢው ያሉ ሪፖርተሮቻችን ያጠናቀሯቸው ዘገባዎችና ያሰባሰቧቸው የሕዝብ አስተያየቶች ተካተዋል። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሃላ ላይ የፈጸሙበት በነገ ዕለት መጋቢት 24 2010 ዓ ም ነበር። ከጊዜው እጥረት አንጻር ሲታይ ጠቅላይ ሚኒስትሩ ቃል ከገቧቸው ነገሮች አብዛኞቹን አሳክተዋል የሚሉ ተንታኞችና ምሁራን ያለፈው አንድ ዓመት በኢትዮጵያ ተስፋ፣ እፎይታ የታየበት ነው ሲሉ ለቪኦኤ ተናግረዋል። አንደኛ ዓመቱን አስመልክቶ እየተካሄዱ ያሉ ዝግጅቶች የተገኙ ውጤቶችንና ስራዎችን መለስ ብሎ ለመመልከት እንደሚያስችሉ ጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምፅ ገልጿል። የአሜሪካ ድምፅ ይህን አንድ ዓመት ከሚቃኛቸው ዘገባዎች አንዱ ቀጥሎ ይቀርባል። እስክንድር ፍሬው ነው ያዘጋጀው። ተቃውሞ እንቅስቃሴ ያመጣቸው ሚሊዮኖች የተጋሩት የመገፋት ስሜት፣ የነፃነት ፍላጎት የወለዳቸው መሪ በአራት ኪሎ ቤተ መንግስት አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ከፈጸሙ ነገ መጋቢት 24 አንድ ዓመት ይሞላቸዋል። አዲሱ የፖለቲካ መስመር፣ የኢትዮጵያ የለውጥ ጉዞ ይፋ የተደረገው ያኔ ነው። ሁሉም በቃል ተጀመረ። ኢትዮጵያ የቀድሞዋን እንደማትሆን ልትሆንም እንደማይገባ ከጠቅላይ ሚኒስትሩ አንደበት ሲነገር፣ በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ የኃላፊነት ስሜት ልንጠቀምበት ይገባል። በዚህ ንግግር የገቡት ቃል መተግበር እሳቸውን ወደ ስልጣን ባመጣው የተቃውሞ እንቅስቃሴ ሲነሱ የነበሩ ጥያቄዎች መመለስና የአብይ ኢትዮጵያ የዛሬ ዓመት ከነበረችው የመሻሏ ጉዳይ በሚዛን የሚታይበት ነው ጊዜው። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት የንግግር አጻጻፍ መምህር የሆኑት ዶክተር ጌታቸው ድንቁ የዛሬ ዓመት በዚያ የመጋቢት 24 ንግግር ላይ ትንታኔ ሰጥተው ነበር። ዛሬ በድጋሚ ያነጋገርኳቸው ዶክተር ጌታቸው እንደሚሉት ታዲያ ጠቅላይ ሚኒስትሩ የገቡትን ቃል በአብዛኛው ፈጽመዋል በአጠቃላይ አንድ አመቱ በሚታይበት ጊዜ እንግዲህ አንድ ንግግር ውጤታማነቱን ስትመዝነው አንድ በወቅቱ ለነበረው የህብረተሰብ ስጋት መቀረፍ አስተዋጽኦ አድርጓል ተስፋ ሰጥቷል ወይ ለወቅቱ ተገቢ ነበር ወይ ተገቢ ነበር ተስፋ ሰጥቷል የህዝብን ስሜት ገዝቷል ልብ ይዟል ብለናል በወቅቱ ሌላው ደግሞ የምትመዝንበት ቆይተ ታይና የተገቡት ተስፋዎችና ቃላት ተፈጻሚ ሆኑ ወይ የሚል ጥያቄ ነው። እዚህኛው ላይ ሁሉ ሰው ላይስማማ ይችል ይሆናል። መቶ በመቶም ደግሞ የገቡት ቃል ተፈጻሚ ሆኗል ብዬ አላምንም። ምክንያቱም አንድ አመት እንደኛ ላለ አስቸጋሪ የፖለቲካ ታሪክ ላለው አገር ቅልቅል ሁኔታዎች ላሉበት፣ በጣም ከአስቸጋሪ ሁኔታ ለመውጣት እንደሚታትር አገር አንድ አመት ናጭር ጊዜ ነው። በጣም ረጅም ጊዜ ብለህ የምትለውና አይ የገቡትን ቃላት እና የሰጡትን ተስፋ አልፈጸሙም ብለህ ቸኩለም የምትፈርድበት ጊዜ አይደለም ሲሆንና ከጊዜው ጥረት አንጻር እኔ እንደውም ተግተው ሰርተው ብዙዎቹን አሳክተዋል ብዬ ነው ማስበው። ያለፈው አንድ ዓመት የለውጥ ጉዞና የጠቅላይ ሚኒስትሩ ውጤቶች በተለያዩ መንገዶች እየተንጸባረቁ መሆኑን አስተያየት ሰጪዎች ይናገራሉ። የጥበብ አደራጅ ወይም አርቲ ኩሬተር የሆነችው ኤዶን በለጠ ለምሳሌ ሀሳብን በነፃነት የመግለጽ መብት መከበር ከፍተኛ እመርታ ማሳየቱን ትናገራለች። ነጻነትን ኤክሰርሳይዝ ያደረግንበት ወይም የገለጽንበት ዓመት ነው ብዬ አስባለሁ። ሰልፍ ከመውጣት ጀምሮ ብዙ ነገሮች ላይ፣ ሶሻል ሚዲያው ላይ፣ ስራችን ላይ፣ ጥበብ ስራችን ላይ ራሱ ሳንጨነቅ ማለት የምንፈልገውን ነገር በደንብ መግለጽ የጀመርንበት ዓመት ነው ብዬ አስባለሁ እና እንደ ጥበብ ባለሙያ ብቻ ነው የምገመግመው ማለት ነው። ነጻነቱ በጥበብ ስራዎችም ተንጸባርቋል እያልሽ ነው እሱን ሰፋ አድርጌ ግል እንግዲህ ጥበብ ይተቻል እንደ ጥበበኛው እይታ ነው ጥበብ የሚገለጸው እና በነጻነት የምትተቸውን ወይም መግለጽ የምትፈልገውን ሀሳብ ትገልጻለህ ማለት ነው እና እሱን አይቻለሁ ከምን ጀምሮ ብለህ ብትለኝ ሰልፍ ከሚወጣው ሰው ጀምሮ ማለት ነው። ለምሳሌ ሰልፍ ሲወጣ ፊቱ ላይ የሚያደርገው ቀለም፣ የሚለብሰው ቲሸርት፣ የሚይዘው ምልክት፣ ሁሉም ሰው ላይ ጥበብ አለች ብዬ ስለማስብ እዛ ላይ ራሱ ኤክሰርሳይዝ የሚደረገው ጥበብ፣ እሱም የጥበብ አካል ስለሆነ እሱም ላይ ብዙ ለውጥ አለ ማለት ነው። የፈለገውን ነገር ሀሳብ ገጾ መውጣት፣ ማቅለም የመሳሰሉትን ነገሮች። ከዛ በተጨማሪ ደግሞ በአውደሪዎች ላይ ደግሞ ድርጊቶችን ወይም ሀሳቦችን፣ እንቅስቃሴዎችን በደንብ እንደልባችን መተቸት የጀመርንበት ጥበብ እርምጃ አለ ማለት ነው። ፖለቲካዊ ጉዳዮችን እያዋዛ በማቅረብ የሚታወቀው ጸሐፊና የጥበብ ሰው መዋዘ ጥበባት ዳንኤል ክብረት ሌላው አስተያየት ሰጪ ነው። የጠቅላይ ሚኒስትሩ የአንድ አመት ቆይታ መገምገም ያለበት ከለውጡ ሂደት ጥያቄዎች ከተገቡ ቃሎችና ከነባራዊ ሁኔታዎች አንጻር መሆኑን ያብራራል። ይህ አራት መለኪያዎች መኖር አለባቸው እላለሁ። አንደኛው አገሪቱ የነበረችበት ሁኔታ ከዛ በኋላ የመጣው ለውጥ፣ ሁለተኛ ህዝቡ ያነሳቸው ጥያቄዎችና እሳቸው እና ወይም የእሳቸው አስተዳደር የመለሳቸው፣ ሶስተኛ እሳቸው አደርገዋለሁ ብለው ቃል የገቡትና በባለ ሲመታቸው ግን አዎ ያደረጉት፣ አራተኛ ደግሞ የዚህ ሁሉ መጠቅለያው የነበራቸው ጊዜ። እነዚህ ነገሮች ይህን በአንድ አመት አስቦ በማድረግ በነዚህ አራቱ ነው መለከት ያለባቸው ብዬ ነው የማስበው። ስለዚህ ከነዚህ አንጻር ሳየው አንድ አመት ጊዜ ውስጥ አንደኛ የተቋማት ለውጥ፣ የሰው ለውጥ፣ የአመለካከት ለውጥ፣ የአሰራር ለውጥ፣ የህግጋት ለውጥ በጣም ብዙ ነገሮች ነው የምትለውጠው እና፣ እንደፈለግከው የምትሄድበት አይደለም። ያ ማለት ምንድን ነው? ለምሳሌ አንድ ሯጭ ምርጥ በሆነው የኒውዮርክ ማራቶን መሮጫ ላይ እንደሮጠው ሁሉ ሰሜን ተራራ ወስደህ በደባርቅ መንገድ ላይ ሩጥ ብትለው፣ ሯጩ ያው ነው፣ የምትወዳደርበትም ወቅት ያው ሊሆን ይችላል ግን ያኛው ለሩጫ ተብሎ የተዘጋጀ ነው። ይሄ ግን ሰውየው ምናልባት እያዘጋጀ ነው የሚሮጠው፣ እሱ ራሱ እያዘጋጀ ነው የሚሮጠው። ስለዚህ ያኛው መንገዱን እየደለደለ የደለደ ነው። ስለዚህ ያኛው ሁለት ሰዓት ይፈጅበታል፣ ይሄ ሁለት ዓመት ሊፈጅበት ይችላል። ሁለት ዓመት የፈጅበት ሰውየው ሰነፍ ስለሆነ አይደለም። ወይም ደግሞ ሰውየው እኔ የትኛውን ቦታ ብሮጥ እሸንፋለሁ ብለሃልና ለምን እዚህ ላይ ዘገየልን? እሱ የትኛውን ቦታ ብሮጥ ብሎ ሲናገር አንድ ከኋላ እንደ ዳር አስቀምጦ ነው። በተዘጋጀ የመሮጫ ሜዳ ካዘጋጀችሁ ልኝ ማለቱ ነው። እዛ የደባርቅ ተራራ ላይ ሲወጣ ግን እንደሱ አይደለም የሚሆነው። መንገዱንም ሰርቶ መሮጫ መስመር አስምሮ ከዛ በኋላ ሩጦ ነው እንግዲህ የሚያሸንፈው እና እኔ አሁን የዶክተር አብይንም ጉዞ በዚህ መልኩ ማየት አለብን ብዬ ነው እኔ ማስበው። ብዙ ጊዜ ከዛ አንጻር ምን ያህል ስኬታማ ነበር በአንተ ግምገማ? ጥሩ ስኬቶች አሏቸው። አንደኛ፣ ለምሳሌ ትልቁ በዚህ ለውጥ ተገኘ የምለው ተስፋና እፎይታ ነው። ተስፋ ቢያንስ ወደፊት ወዴት የምንሄደው ለሚለውን ባልጨብጠውም መንገዱን አይቻለሁ። ወይም ብዙ ጊዜ እንደምለው ሁለት አይነት መብራት አለ። አንዱ መብራት ልክ የመኪና ስትነዳ ያለ መብራት ከፊት ያለው መንገድ በደንብ ወገግ አርጎ እያሳየ የምትሄድበት መብራት ነው። ሁለተኛው መብራት ደግሞ ማዶ ተሰቅሎ አቅጣጫህን የሚያሳየው መብራት ነው። መንገዱን አያሳይህም። አቅጣጫ እንዳትጠፋ ያመለክታል። መብራቱ እየተከተልክ ትሄዳለህ። ትንሽ ገደል ምናምን ሊያጋጥምህ ይችላል፣ ግን ብትወድቅም አትስትም መንገድህን። ከዚህኛው መብራት የሚለየው ይህኛው ገደል እንዳትገባ ነው የሚያደርገ ያ ግን ገደል ገብትህ ወጥተህ ግን መንገዱ ድርስ ነው። አሁን ኢትዮጵያ ያላት መብራት ወገግ የሚለዋል እሱ ጋር አልደረስንም። ቢያንስ ግን አቅጣጫ የሚያሳየው መብራት አላት። ተስፋ፣ እፎይታ ደግሞ የምለው ለምሳሌ አሁን የታሰሩ ሰዎች ተፈተው፣ ፖለቲካ እስረኞች ጋዜጠኞች ተፈተው ውጭ ያለው ሰው መምጣት ይችሉ፣ ዜና መሆን አቁሙ፣ እገሌ ወደ አገር ገባ፣ ዜና መሆን አቁሙ፣ እገሌም ከወደ አሜሪካ ሄደ፣ ዜና መሆን አቁሙ። በቃ ፎይ ፎይታ ላይ ሁለቱ ትልቅ ነገሮች ናቸው። አንዱ አስገኙ ነው። ስለዚህ ፖለቲካ ሪፎርሞቹን ስናየው ምርጫ ላይ፣ የሰብአዊ መብት ኮሚሽን ላይ እየተደረገ ያለውን ማረሚያ ቤቶች አካባቢ ስትሄድ ባለፈው አንድ ዓመት የተሰሩ ስራዎችና የተገኙ ውጤቶች በርካታ መሆናቸውን ጠቅላይ ሚኒስትር አብይ አህመድና መንግስታቸው ያምናሉ። ጠቅላይ ሚኒስትሩ ራሳቸው ሰሞኑን በሰጡት መግለጫ ይህንን ነበር ያንጸባረቁት። አቅሜ በፈቀደና ባለኝ ጊዜ ልክ ካለምንም መታከት ሮጬ አለው በጣም በርካታ ድሮች አምትቻል በአንድ አመት ሊታሰቡ የማይችሉ ጠንካራ ጠንካራ ውጤቶች በብዙ መልክ በዲፕሎማሲ በፖለቲክስ፣ በኢኮኖሚ ሊገለጥ የሚችል ነገር አድርጌ ያለው ብዙ የማፍርበት ጉዳይ ነው። በአንድ ዓመት ውስጥ የተገኙ ውጤቶችንና የተሰሩ ሥራዎችን ቀለል አድርጎ ማየት ተገቢ እንዳልሆነም ጠቅላይ ሚኒስትሩና መንግሥታቸው በተለያዩ አጋጣሚዎች ጠቁመዋል። አንደኛ ዓመቱን ለማሰብ እየተካሄዱ ያሉ ሥነ ሥርዓቶችም ታዲያ የተሰሩ ሥራዎችን ለማስታወስና ግንዛቤን ከፍ ለማድረግ እንደሚረዱ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሥ ጥላሁን ለአሜሪካ ድምፅ አስረድተዋል። የሰው ልጅ ባህሪም ሆኖ ለጥሩዎቹ ነገሮች የአጭር ጊዜ ትውስታ ነው ያለው ወይም ሾርት ሚሞሪ እንደሚባለው ማለት ነው እና ትናንሽ ክስተቶች ሲከሰቱ እነዛን ትላልቆቹን ስኬቶች የመርሳት፣ የመደናገጥ፣ የመዘንጋት እነሱን መለስ ብሎ አለማየት ይስተዋላል። እኔ ይህንን ማየው ቀደም ባሉት ጊዜያት የነበርንበት ያሳለፍነው ጊዜ ችግር ያለበትም ስኬቱ እንደተጠበቀው ነው። ችግሮቹና እንዲለወጡ የፈለጋቸው ጉዳዮች ህብረተሰቡ በለውጥ ላይ በመሆናቸው እነዚህ የተለወጡት ነገሮች አንዳንዱ በጣም በከፍተኛ ደረጃ ከዚህ በላቀ ሁኔታ እንዲለወጡ በመፈለግ፣ አንዳንዱ ደግሞ የህብረተሰብ ክፍል የለውጡን ባህሪ በውል ባለመረዳት፣ አንዳንዱ ጋ ደግሞ የሚቻለውንና የማይቻለውን ሊፈጥን ይችል የነበረውና ሊፈጥን የማይችል የነበረውን በአግባቡ ባለመተንተን የተለያየ ዥንጉርጉር አረዳድ ነው ያለው። ስለዚህ ህብረተሰቡ ሙሉ በሙሉ ለውጡን ጠንቅቆ ተረድቶ እነዚህ የተገኙት ስኬቶች እንዳይቀለበሱ የበኩሉን አስተዋጽኦ ለማበርከት በመዘጋጀት ረገድ በተለያየ ደረጃ አስቀምጦ ማየት ነው የሚቻል የሚመስለኝ፣ እንዳረዳዱ፣ እንደልምዱ፣ ልምዱ እንደ ጠበቀው ኤክስፔክቴሽን እንደሚባለው እና አሁን እየሆነ ያለውን ነገር በሚገነዘብበት ደረጃ ማለት ነው። ስለዚህ ምንም እንኳን የአንድ ዓመት ቆይታ ቢሆንም ልክ የዛሬ ዓመት። በየአካባቢ የነበረውን ሁኔታ በመረዳትና በመገንዘብ በስሜትም ጭምር ይገለጽ የነበረው ነገር አሁን ላይ አንዳንዱ ጋ ስጋትም፣ አንዳንዱ አካባቢ ደግሞ ተስፋ የመቁረጥ ምልክቶች ይስተዋላሉ። እነዚህ ስጋቶች ትክክል ናቸው። በየአካባቢው ከደረሱ ችግሮችና ከተስተዋሉ ሁኔታዎች ተወስዶ ደግሞ ተስፋ የመቁረጥ ምልክቶች ቢታዩም በህብረተሰብ ውስጥ በተጨባጭ በህይወት ውስጥ የሚያቸው ስለሆኑ የሚወድቁ አይደሉም ትምህርት የሚወሰድባቸው ግን ናቸው። ከአንደኛ ዓመቱ ጋር የተያያዙ መርሃ ግብሮችና ዝግጅቶች ሰሞኑንም እንደሚቀጥሉ ታውቋል። ይህ ዘገባ እየቀረበ ባለበት በዚህ ሰዓት እንኳን በጠቅላይ ሚኒስትር ጽህፈት ቤት የተዘጋጀ ከመጋቢት እስከ መጋቢት የተሰኘ ዘጋቢ ፊልም በተለያዩ የቴሌቪዥን ጣቢያዎች እየተላለፈ ይገኛል። በጠቅላይ ሚኒስትር ጽህፈት ቤት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ ቢለኔ ስዩም ለአሜሪካ ድምፅ እንዳብራሩት የማጠቃለያውን ጨምሮ ሁሉም ክንውኖች ያለፈውን አንድ ዓመት ዞር ብለው የሚቃኙ ናቸው እንግዲህ የመጨረሻው የሚሆነው ያው መጋቢት 24 ራሱ 2011 ላይ የአንድ አመቱን ሂደት የሚቀኝ ትልቅ ለህዝብ ክፍት የሆነ ዝግጅት ተዘጋጅቷል በሚሊኒየም አዳራሽ እሱም ከተለየተለያዩ አርቲስቶችም የሚገኙበት የተለያዩ ነገሮች ያለበት አንድ ክንዋኔ ነው የሚሆነ የሙዚቃ ዝግጅቶችን ጨምሮ ማለት ነው የሙዚቃ ዝግጅቶችንም ጨምሮ ማለት ነው ስለዚህ እሱ ማድረጊያው ይሆናል እንግዲህ እስካሁን አንድ አመቱን የመጣንበትንም በተለያዩ በአርቲስቲክ መልኩ የሚቃኝበት መድረክ ነው የተዘጋጀው የማክሰኞ ለታ ማለት ነው። ከዛ በፊት እንግዲህ ይኸው ዛሬም የምንገኝበት የፎቶ ኤግዚቢሽን፣ የፎቶ አውደሪ። ይሄ ደግሞ የፎቶ አውደሪ እንዴት ነበረ፣ የአንድ አመቱ ጉዞ ምን ይመስል ነበር የሚሉት ዋና ዋና ጭብጥ የነበሩት ኪ ማይልስቶንዝ የምንላቸውን እየዘገበ ነበረ። ይሄም ደግሞ የተደረገ የታተሙ ምስሎች ነበሩ ፕሪንት የተደረጉ በዲጂታል ደግሞ ከ200 በላይ ያሉ ፎቶወሮችም እነሱን ተጠራቅመው ሂደቱን የአንድ አመቱን ጉዞ እንዴት ነበረ የሚያሳዩት በተለያዩ የተደረጉ ሪፎርሞች ጋር በፖለቲካውም ያለውም ከተለያዩ የፖለቲካ ፓርቲዎች ጋር ያለውን ግንኙነት የእርቁን ደግሞ በተመለከተ ከኤርትራ ጋር የተደረገውን እርቅ የሚያመለክት ከዛ ደግሞ የህዝቡ ደግሞ ስሜት ምን ነበረ የሚል እነሱን ሁሉ ያጣጠመ የፎቶግራፍ አውደሪ ነበር። በነገው እለት በሚሊኒየም አዳራሽ በሚካሄደው የማጠቃለያ ዝግጅት ከፍተኛ የመንግስት ባለስልጣናት፣ ጥሪ የተደረገላቸው እንግዶችና ሌሎች የህብረተሰብ ክፍሎች ተሳታፊ እንደሚሆኑ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር፣ ለዘገባው። ወደ ተከታዩ ቅንብር እናልፋለን። የባህር ዳርና የአካባቢዋ ነዋሪዎች የጠቅላይ ሚኒስትር አቢይ አህመድን የአንድ አመት ቆይታ አስቴር ምስጋናው አሰባስባለች። ወይዘሮ ለምለም ተባባል እባላለሁ። ሰባ አምስት አመት ይሆነኛል። በዚህ ሰባ አምስት አመት እድሜ ሶስት መንግስቶችን አይቻለሁኝ እኔ ሰውየውን ሁሉም በማስታረቁ ሰላም ነገር በመፈለጉ በሁሉ ነገር እኔ ሰውየው አሰራሩ ላይ ትንሽ ይሉኝታ ያዘው እንጂ መንግስትነቱ አምጡ ድገሙ ቢባል አይገኝም። እርምጃ ባለመውሰዱ ዝም ብሎ ሰው ሁሉ ሕገ ወጥ ነው፣ አሁን ምንድን ነው አገር በጀ ነው ሆኖ ያለ ተሾመ ግርማ ያለው የምኖረው ባህር ዳር ከተማ ሲሆን ሀሳብን በነፃነት የመግለጽ ችግር ነበር። ባለፉት 27 ዓመት እሱ ችግር እንዲፈታ ጥረት አድርገዋል። በርካታ የፖለቲካ እስረኞች ተፈተዋል እንደዚሁ በሀሳብ ልዩነት ምክንያት ሀገራቸው መግባት የማይችሉ የነበሩ የተለያዩ ፖለቲካ ሌሎች ወደ ሀገራቸው መግባትና ሀሳባቸውን በነፃነት የመግለጽ እድል አግኝተዋል። ይሄኛው ምዕራፍ በጣም ብዙ ሀገራችን ተስፋ ያየንበት እኛም የአማራ ክልል ነዋሪዎች ከፍተኛ ድጋፍ ከየትኛውም አካባቢ የተለየ ድጋፍ ያደረግንበት ምዕራፍ ነበር። በእኔ እይታ ተስፋችን ወደ መጨለመ ሄደበት ብዬ የማስበው ኢንጂነር ታከለ ኡማን አዲስ አበባ ከንቲብ አድርገው መሾም ሲጀምሩ እኔ በራሴ በለውጡ ላይ ጥርጣሬ አሳድሮብኛል። ሁለተኛው ቡራዩ ላይ የሰብአዊ መብት ጥሰትና ችልግፍ ሲደርስ ተመጣጣኝ የሆነ ሕግ የማስከበር አጸፋ መወሰድ ሲገባው እሱ መሆን አልቻለም። በሶስተኛ ደረጃ ለገጣፎ የደረሰው የመፈናቀልና የሰብአዊ መብት ጥሰት አልሰማውም በሚል የሰጡት ምላሽ በጣም አሳዝኖኛል። ጀዋርና እሱ የሚመራውን ኦኤምኤን የተባለ ሚዲያ የታገሱ ሰው በሰላማዊ መንገድ አዲስ አበባን የሁሉም ኢትዮጵያ ያደርጋል ብሎ የሚታገለውን እስክንድር ነጋ ላይ ግን ጦርነት ማለታቸው ሌላኛው ለውጡን ወደ ተከታይ ምዕራፍ አያሸጋግሩትን ብዬ እንደደመድም ሆነ ያደረገኝ። በአሁኑ ሰዓት ተስፋ ቆርጫለሁ በዚህ ለውጥ ላይ። አመሰግናለሁ። እነቱ ፀሐይ ይባላለሁ። የዶክተር አብይ እንቅስቃሴ በጣም ቆንጆ ነው። ወደ አሁኑ ግን ይህን ያህል ህዝብ ሲፈናቀል፣ ይህን ያህል ህዝብ ሲጎዳ፣ ቤቱ ሲቃጠል፣ ወንጀለኞች አድኖ መያዝና ማስያዝ ሲገባው በቸልተኝነት መመልከቱ በጣም ያሳዝንን። ስለዚህ የተፈናቀሉት ሰዎች በኢትዮጵያ ውስጥ ስንቆጥራቸው ለእነሱ የዋጣ ነው ገንዘብ እንኳ በልማት ብናውለው ምን ያህል ልማት እናውለው ነበረ? ምን ያህል ጤና ጣቢያ፣ ምን ያህል ትምህርት ቤት፣ ምን ያህል ልዩ ልዩ ፕሮጀክቶችን እናቋቁመት ነበር። ህዝባዊ በሆነ መልኩ ቸል በማለቱ ግን በጣም በጣም የኢትዮጵያን ህዝብ አሳዝኗል። የባህር ዳርን ህዝብም አሳዝኗል። ስሜ ሻምበል ፈቃደ ደምሴ የምኖረው ባህር ዳር ከተማ ቀበሌ 13 ነው። ትራቢ ሌሎችም ጓደኞቻቸውን ጨምረው አገሪቷን ለለውጥ አብቅተዋታል በጎረቤት ሀገር ያለውን ግንኙነት የበለጠ በማጠናከር በተለይ ከ20 ዓመት በላይ ከኤርትራ ጋር ግንኙነት የተቋረጠውን ኤርትራና ኢትዮጵያን ህዝቡን ለህዝብ አገናኝተው እዚህ ደረጃ አድርሰዋል። እንቅስቃሴው ጥሩ ነው፣ በጣም ደስ የሚያሳይ ነው። ህዝቡ የተቀበለው ነው፣ አለም የተቀበለው ለውጥ ነው። አልፎ አልፎ የሚከሰቱ ችግሮች አሉ። ለምሳሌ መፈናቀል። መፈናቀል እንዴት ሊከሰት ቻለ? ስለዚህ በስሮቻቸው ያሉትንም አመራር አካላት በአግባቡ ተከታትለው ለዚህ ለመፈናቀል የሚያበቁትን ጎጠኞች መንጥረው ማስፋት አለባቸው እና በእኔ በኩል እንግዲህ ይህን ያህል ነው። ተማሪ ቤትሌ እንደነቀው ባለ ላይ አስረኛ ክፍል ተማሪ ሲሆን ዶክተር አብይ ለየት የሚያደርገው ሴት ፕሬዚዳንት እንዲመረጡ የሚያደርገው ነገር ይህ ደስ ይላል። ይህም ደግሞ ለእኛ ለተማሪዎች በርትተን ትምህርታችን እንድንማር ሞራል እየሆነልን ነው። አስቴርን ለፕሮግራሟ እናመሰግናለን። አሁን ደግሞ የሐዋሳና አካባቢዋ ነዋሪዎች አስተያየት ያሰባሰበው ዮናታን ዘብዲዮስ ዘገባ ልኮልናል። ቀጥሎ ይቀርባል። ስይ ጎረመድንበር አለው የቀድሞ የጦር አባል ነኝ። በኢትዮጵያ ውስጥ የሚደረጉት ስርዓቶች ቢያንስ ቢያንስ ከኃይለ ስላሴ ጀምሮ ደርግን ብለውም ደግሞ የኢህአዴግን አሁን ደግሞ ለውጥ የተደረገውን ወይም ደግሞ በአሁኑ ሰዓት ለኢትዮጵያ ከዳር እስከዳር ያንቀሳቀሰውን መንግስት አጠቃላይ አረት መንግስት አይቻልም። አንደኛ ማወቅ ያለብን ምንድን ነው? የመጀመሪያው ደረጃ የመጀመሪያው ደረጃ የኢትዮጵያን አንድነት መመስረት ነው። ሌላው ትልቁ ነገር በውጭ ዓለም ውስጥ በስደት ሆነ በተለያየ መልኩ ታስሮ የነበሩትን እስረኞች አስፈቅቶ ወደ ሀገር ማምጣት ይሄ ከአንድ መንግስት የሚፈለግ ከፍተኛ የሆነ ይሄ ሀገር ፍቅር ነው፣ ወገን ፍቅር ያለው መሆኑን ነስረት ዋናው ትልቁ ነገር ዲሞክራሲ ሲሰጠን፣ ዲሞክራሲ ሲሰጠን ከራሳችን ጋር የተገናዘብ አይደለም ዲሞክራሲ። አንዱ እኮ ትልቁ ችግር ይሄ ነው። መብትና ግዴታን ሳታውቅ ዲሞክራሲ ልታገኝ አይችልም። ዲሞክራሲ ልቅ አርጎ በሚሰጥበት ጊዜ ሰው ከአቅሙ በላይ ሆነ። ስርዓት አልበኝነቱ ትንሽ ወጣ አለ። ስለሆነ ወጣቱ ትውልድ ሰከን ብሎ ሊያስብና ሊረዳ የሚችለው ከሚሰጠው አመራር ጋር አሁን ደግሞ ከሚያደርጋቸው እንቅስቃሴዎች ጋር የተሟሉ የተሟላ አይደለም። አትፍቅረ መራ ይባላለሁ። ይህ በጎ ስራ ሰራ የሚባለው ከመጣ ከተሾመ አካባቢ እስከ ሶስት ወርድ ባለው ጊዜ ውስጥ ነው። በህዝብ ተቀባይነትም እምነትም የነበረው በዛ ጊዜ ውስጥ በርካታ ስራዎችን ሰጥተዋል። እስረኞች መፍታት፣ ከኤርትራ ጋር ያለውን ግንኙነት እንደ ቀድሞ በሰላም ማስቀጠል ነበረ። ከዛ በኋላ ግን ከበፊቱ ስርዓት በባሰ ሀገራችን በዘረኝነት መንገድ ውስጥ እንድትሄድ እየተደረገ ባለበት ሁኔታ እንኳን ወይ እርምጃ ውስድም። እነዚህ ዘረኛ የሚባሉት ማለት ደቡብ ክልል ላይም ኦሮሚያ ክልል ላይም አማራ ክልል እርስ በርስ በብሄር ተደራጅተው መንግስት የለም በምትልበት ደረጃ ባንኮች ዘረፋ ይካሄዳሉ። የተለያዩ ህገወጥ ድርጊቶች በህዝብ ላይ ይደረጋሉና አንደኛ ህጋዊ እርምጃ አይወስድም፣ ሁለተኛ በእነዚህ እንትን ላይ ምንም አይነት መግለጫ አይሰጥም። ከዛ በተረፈ ለምሳሌ አሁን አዲስ አበባን በተመለከተ ብዙ ዝግብ ይነሳል፣ ግልጽ የሆነ አቋሙን እንደ መንግስት አያሳውቅም። ሁለት መንግስት አለ በሚባልበት ሰዓት ላይ ነው። መንግስት አለ የለም የሚለውን ለህዝቡ ማሳወቅ ሲገባው እነዚህ አይነት ነገሮች ይታለፉና ሰላማዊ ትግል በሚያካሂዱ ሰዎች ላይ እንደገና አንቲ ሆኖ መቅረብ ይሄ በራሱ ተቀባይነት እንዲያጣ እያደረገው ነው ያለው። እሺ ስሚን ጠቀስ አልፈልግምና ጠቅላይ ሚኒስትራችን በአንድ አመት ጊዜ ውስጥ ያደረገው መልካም መልካም ነገር አለ። አንደኛ አሁን የብሔር አንድነትን እየተናገረ ነው። ሰው አልተቀበለውም እንጂ ጥሩ ጎኑ ይሄ ነው። ኢትዮጵያዊነት የሚለውን እየሰበከ ነው። ግን ያው ሰው ውስጥ አልገባም። አሁንም ብሔርተኝነት አለ። ከኤርትራ ጋር ያለን ሰላም ጥሩ ነው። እስረኞች መፈታታቸው ጥሩ ነው። ብቻ ይሄ በተለይ እንደዚህ መናገራችንም ጥሩ ነው አይደል? የዚህ መብት ራሱ በፊት አልነበረም ማለት። ሰው እንደፈለገ እንዲናገር ሆኗል። ግን እንደፈለገም እንዳትወጣ እንዳትገባ ተቋቋሚ ያደረገ ስማወደ እባላለሁ ከአርባ ምንጭ ከተማ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መሪ ሆኑ ከመጡ በኋላ ያው ያሉ ለውጦች በጣም አበረታች ናቸው። በተለይ በመጀመሪያ ደረጃ ከነጻነት ጋር ተያይዞ ያሉ ጉዳዮችን፣ ፖለቲካ እስረኞች ነጻ መሆናቸው፣ ጋዜጠኞች ነጻ መሆናቸው፣ በተለያዩ አካባቢ ያሉ ህዝብን ነጻነት አፍኖ የቆዩ ችግሮች መፈታታቸው፣ ከኢትዮጵያና ኤርትራ ጋር ያሉ ጉዳዮች በሰላማዊ በሆነ መንገድ ተፈተው ህዝቡ በአሁኑ ሰዓት በነጻ መገናኘቱ በጣም አበረታች ናቸው። ከዛም አልፎ ተርፎ በፌዴራል መዋቅር ደረጃ የነበሩ ከሙስና ጋር ተያይዞ ከሰብአዊ መብት ረገጣ ጋር ተያይዞ የነበሩ ጉዳዮች ላይ የተወሰዱ እርምጃዎችን በጣም አበረታች ናቸው። ከዛ ባለፈ የፖለቲካ ፓርቲዎች በነጻነት ሀገሪቱ ውስጥ ገብተው የትጥቅ ትግላቸውን አቆመው ዴሞክራሲያዊ በሆነ መንገድ ሀገሪቱ ውስጥ መሳተፋቸውን በጣም ትልቅ ግብ ነው። ይሁን እንጂ ከዚህ በተቃራኒ ደግሞ የባለፉት ስርዓት ኢፌክቶች ያመጧቸው እኚ ከብሄር ነጻነት ጋር ተያይዙ ያሉ ጉዳዮች ከነጻነት ይልቅ ወደ ጥንፈኝነት አምብተው ያን ታኮ የመጡ ችግሮች ደግሞ በተለያዩ አካባቢዎች እርስ በርስ ግጭቶችና በተለይ አላግባብ በሚሰራጩ መረጃዎችና ቅስቀሳዎች የሰዎች መፈናቀል ሞትና እርዛት መብዛቱ ያልተሰረብ ወይም በአግባቡ ያልተያዘ ጉዳይ ነው ብዬ አስባለሁ። አሁንም በተለያዩ አካባቢዎች በይፋ ባይወጣም የሚሞቱ የሚፈናቀሉ ዜጋዎች እንዳለ በተለያየ ሚንስ እየሰማን ነው ያለ እና ያ ያሉ ሁኔታዎች በከፍተኛ ደረጃ ስርነቀል በሚመስል መልኩ ለውጦች እየሄዱ ቢሆንም፣ የለውጡ ተግዳሮቶች ደግሞ አስቸጋሪ ሁኔታዎችን አብረው ያልተሰቹ ያሉ መሆኑን ተገንዝቤ ያለሁ ስሜ ዘይኑ ከዲፋ እባላለሁ። ደቦም ወዘን ጂንካ። እንደ አንድ ኢትዮጵያዊ እንግዲህ ጠቅላይ ሚኒስትራችን ወደ ስልጣን ከመጡ ወዲህ የታዩ መልካም ጅምሮች አሉ። በተለይ ኢትዮጵያዊነትን በተመለከተ ኢትዮጵያዊነትን የሚሸቱ መልካም መልካም ስራዎች እንደ ሀገር እየተሰሩ እንዳሉ ይታወቃል። በቀጣይ ጊዜያቶች ወደ ተሻለ ምዕራፍ የምንሻገርበት እንድምታ ያለው ይመስለኛል። ምናልባት መሰረታዊ የሆኑ ችግሮችንም እየፈቱ የሄዱበት ሂደቶች ያሉ ይመስለኛል። እላይ ያሉት መሪዎች ጋር የሚተዋሉት ለውጦች ግራውንድ ላይ ከማውረድ ረገድ እታች ያሉት አመራርም ህዝቡም ያንኑ ተቀብሎ ከማራመድ ረገድ ብዙ ክፍተቶች እንዳሉ ነው አሁን የሚታየውም ነገር። እናመሰግናለን ለዘገባው ዮናታንን። ክቡራትና ክቡራን አድማጮች የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ጆና ከሚንግስ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ የሁ ገበያው ነች። የምሽቱ ስርጭት ዋና አዘጋጅ ሰሎሞን ክፍሌ ነው። በ19ና በ25 ሜትር ባንድ አ አጭር ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አት ቪኦኤ አምሃሪክ ብላችሁ በፌስቡክ ላይቭ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ሳተላይት ላይ ያጋጠመን ችግር በቅርቡ ይፈታል ብለን እየጠበቅነን ይቅርታን እንጠይቃለን። የተከበራችሁ አድማጮች፣ ባለሙያዎችና ባለስልጣናቱ ሙሉ ጊዜያቸውን ሰጥተው መስራታቸውን ቀጥለዋል። አሁን ከምሽቱ ሶስት ሰዓት ከአርባ ስድስት ደቂቃ ነው። አዲስ አበባ ላይ እያስተናገድ ናችሁ ያለ ነው ሰሎሞን አባትና አዳነች ፍሳሐዬንን አሁን በሰሎሞንና ግርማቸው እየተዘጋጀ የሚቀርበው ስፖርት እንደምናመሽታችሁልናል። የተከበራችሁ አድማጮቻችን በቻይናው የቾንኪንግ ሙሉ ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ ድል ተቀዳጅተዋል። በሴቶቹ አበሩ መኩሪያ፣ በወንዶቹ ጂማ ሻምበል ናቸው ቀድሞ የገቡት። ሌሎች ዜናዎችም ይዘናል። አብራችሁን ቆዩ። በቻይናው ማራቶን የሴቶቹን ውድድር ያሸነፈችው አበሩ መኩሪያ ልትደነቅ ይገባል። በአንድ ላይ በብዛት ይሮጡ ከነበሩ ተፎካካሪዎቿ መሃል ተመንጥቃ ወጥታ በዚያው የጨረሰችው ገና ከአስረኛው ኪሎ ሜትር ጀምራ ነው። ሁለት 24 30 ነው የገባችበት ሰዓት ባለፈው ኅዳር ቫለንሲያ ላይ ካስመዘገበችው የራሷ ፈጣን ጊዜ አምስት ሴኮንዶች አንስታለታለች። አበሩ ከኪሎ ሜትር ኪሎ ሜትር በተቀናቃኞቿ ላይ የፈጠረችውን ርቀት እያሰፋች መጥታ ሀያኛው ኪሎ ሜትር ላይ ሲደርሱ በአንድ ደቂቃ ከሀያ ሴኮንዶች ቀድማ ነበር። በሁለተኛነት ስትከተላት ቆይታ አቋርጣ የጨረሰችውን የኬንያ ሯጭ ሊዲያ ቴሮሜን ጥላ ሄዳለች። በዚህ ጠንካራ ፉክክር በታየበት የሴቶቹ ማራቶን የአገሬው ኮረዶች ሊ ሺዋንና ሄየንሊ የንሊ ሁለተኛና ሦስተኛ ሆነዋል። የወንዶቹም በጣም ከባድ ፉክክር የታየበት ውድድር ነበር። ኢትዮጵያዊው ጂማ ሻምበል እና ኬንያዊው ኤድዊን ኪቤት ኮች በክፍልፋይ ሴኮንድ ተበላልጠው እኩል በሁለት አስር ሀያ ስምንት አጠናቀዋል። አንደኛ ጂማ ሻምበል፣ ሁለተኛ ኮች፣ ሦስተኛ ማይክል ጄንጋ ሆነዋል። በዋርሶ ፖላንድም የግማሽ ማራቶን በሁለቱም ጾታ ኬንያውያን አሸንፈዋል። ጊልበርት ማሳይ በወንዶቹ፣ ግላዲስ ኪፕኮች በሴቶቹ ድል ተቀዳጅተዋል። ሌላም የአትሌቲክስና ሌላ ዜና አለን። ወደ አዲስ አበባው ተባባሪ አዘጋጅ ግርማቸው ከበደ ላስተላልፋችሁ። መቀጠል ትችላለህ ግርማቸው። ባለፈው ቅዳሜ በዴንማርክ አርሁስ በተደረገው የዓለም አገር አቋራጭ ውድድር ኢትዮጵያ በአምስት ወርቅ፣ ሶስት ብርና ሶስት ነሐስ ሜዳሊያዎች አንደኛ ወጥታለች። በውድድሩ ሁለት ወንድና ሁለት ሴት አትሌቶች በአንድ ቡድን ውስጥ በሚሳተፉበት የድብልቅ ዱላ ቅብብል የመጨረሻውን ዙር የሮጠችው ኳንት ወርቁ ያሳየችው ብቃት ተጠቃሽ ነው። ሚልኬሳ መንገሻ ከ20 ዓመት በታች በግል ወርቅ ያመጣበት መንገድም አድናቆትን አስገኝቶለታል። ሆኖም ከውድድሩ ጎን ለጎን በኢትዮጵያ አትሌቲክስ ፌዴሬሽን እና በዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር መካከል የተደረገው ውይይት ትኩረትን ስቧል። ከሳመት በፊት የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር እንደ አውሮፓውያኑ አቆጣጠር ከ2020 ዓ.ም ጀምሮ 5000 ሜትርን ከዳይመንድ ሊግ ውድድሮች ውጪ የሚያደርግ ውሳኔ ማሳለፉ ይታወሳል። ይህን ተከትሎም የኢትዮጵያ አትሌቲክስ ፌዴሬሽን ጠንካራ ተቃውሞ ያደረገ ሲሆን፣ የፌዴሬሽኑ ተጠባባቂ ፕሬዝዳንት ደራርቱት ሁሉ ከዓለም አቀፉ ማህበር ፕሬዝዳንት ሴባስቲያን ኮጋር በጉዳዩ ዙሪያ አገር አቋራጭ ውድድሩ በተደረገበት ዴንማርክ ውይይት አድርጋለች። የውይይቱ ዝርዝር ግን ይፋ አልተደረገም። የአምስት ሺህ ሜትር ውድድር ከዳይመንድ ሊግ ውድድር ውጪ እንዲደረግ መወሰኑን የተቃወመው የኢትዮጵያ ኦሎምፒክ ኮሚቴ ደግሞ በዓለም አቀፉ አትሌቲክስ ፌዴሬሽን ማህበር ላይ ከፍተኛ ግፊት ያሳድራሉ ያላቸውን አትሌቶች ያካተተ ግብረ ኃይል አዋቅሯል። ታዋቂዎቹ ኃይሌ ገብረስላሴ፣ ገብረ እግዚአብሔር ገብረ ማርያም፣ ብርሃኔ አደሬ፣ መሰረት ደፋርና ቀነኒሳ በቀለ ያሉበት ግብረ ኃይል የአትሌቲክስ ፌዴሬሽን ተጠባባቂ ፕሬዚዳንት ደራርቱና የኦሊምፒክ ኮሚቴ ፕሬዚዳንት አሸብር ወልደ ጊዮርጊስ የሚከታተሉት ይሆናል። ግብረ ኃይሉ ውሳኔውን ለማስቀልበስ ከዓለም አቀፍ አትሌቲክስ ፌዴሬሽን ማህበር በተጨማሪ ከሁሉም ባለድርሻ አካላት ጋር ተገናኝቶ እንደሚወያይ ነው የኢትዮጵያ ኦሊምፒክ ኮሚቴ የላከው መግለጫ የሚያሳየው። የ18ኛው ሳምንት ተጠባቂ ጨዋታ ፋሲል ከነማን ከመቀለ ሰባ እንደርታ ጎንደር ላይ ያገናኘው ነው። ቀይ ካርድና ከፍተኛ ያለመሸናነፍ እልህ በታየበት ጨዋታ ፋሲል ከነማ አንድ ለ0 አሸንፏል። የመቀለው አጥቂ ሆሴ ማውሊ በሁለት ቢጫ ካርድ ከሜዳ በተሰናበተበት ጨዋታ ተቀይሮ የገባው የዓለም ብርሃን ይግዛው ጎል ፋሲልን አሸናፊ አድርጋለች። ውጤቱ ፋሲል ከነማን ወደ ሁለተኛ ደረጃ ከፍ ያደረገ ሲሆን የመቀለን የ13 ጨዋታዎች ያለመሸነፍ ጉዞን የገታ ሆኗል። ከጫወታው በኋላ ለሀገር ውስጥ መገናኛ ብዙሃን አስተያየቱን የሰጠው የፋሲል ከነማው አሰልጣኝ ውበቱ አባተ የመቀለን ያለመሸነፍ መሸነፍ ጉዞ አስታውሶ ማሸነፋቸውን ትልቅ ድል ነው ብሎታል። የመቀለው ገብረመድህን ኃይሌ በበኩሉ የተሻለው ቡድን አሸንፏል ብሏል። በሳምንቱ ትልቅ ውጤት ያስመዘገበው አዳማ ከተማ ነው። አዳማ ስሁል ሽረን አራት ለአንድ አሸንፏል። አዲስ ሕንፃ ሱሌማን ሰይድ፣ ከናን ማርክነህና በረከት ደስታ የአዳማን ጎሎች አስቆጥረዋል። የሽረን የማስተዛዘኛ ጎል ያገባው ደግሞ ቢስማርክ አፒያ ነው። ወደ መቀሌ ያመራው ኢትዮጵያ ቡና ባለሜዳው ወልዋሎ አዲግራት ዩኒቨርሲቲን አንድ ለዜሮ አሸንፏል። የማሸነፊያውን ጎል ያስቆጠረው አምበሉ አማኑኤል ዮሐንስ ነው። ድሉ ለአዲሱ አሰልጣኝ ገዛኸኝ ከተማ የመጀመሪያ ሲሆን፣ ለቡና ደግሞ ከአምስት ተከታታይ ሽንፈቶች በኋላ የተገኘ ነው። ያለፈውን ዓመት ሻምፒዮንና ሁለተኛ ሆኖ የጨረሰውን ቡድን ያገናኘው የጅማ አባጅፋርና ቅዱስ ጊዮርጊስ ጨዋታ በባለሜዳው ቡድን አሸናፊነት ተጠናቋል። ሻምፒዮኑ ጅማ አባጅፋር አንድ ለዜሮ ሲያሸንፍ ኳስና መረብን ያገናኘው ማማዱ ሲዲቤ ነው። ሽንፈቱ ቅዱስ ጊዮርጊስን በደረጃው ዝቅ እንዲል አድርጎታል። በሌሎች ጨዋታዎች ደደቢት ደቡብ ፖሊስን በማሸነፍ የውድድር ዘመኑን ሁለተኛ ድል አስመዝግቧል። መድኃኔ ብርሃኔ የደደቢትን የማሸነፊያ ጎል አስቆጥሯል። ባህር ዳር ከተማ ሲዳማ ቡናን፣ ወላይታ ድቻ ሀዋሳ ከተማን አንድ ለዜሮ ሲያሸንፉ ድሬዳዋ ከተማ ከመከላከያ አንድ ለአንድ አቻ ተለያይተዋል። የደረጃ ሰንጠረዡን መቀለ በ39 ነጥብ ሲመራ፣ ፋሲል በ32 ነጥብ ሁለተኛ፣ ሲዳማ ቡና በ31 ነጥብ ሶስተኛ ናቸው። ደደቢት ስሁል ሽረ እና ደቡብ ፖሊስ ደግሞ ወራጅ ቀጠና ውስጥ ይገኛሉ። Sport. La même main... chose. ጨዋታውን አስመልክቶ ዛሬ አዲሷ የሉሲዎቹ አሰልጣኝ ሰላም ዘራይ ጋዜጣዊ መግለጫ ሰጥታለች። ሉሲዎቹ ለማጣሪያ ጨዋታው ዝግጅት የጀመሩት መጋቢት 12 2011 ዓ ም ነው። በወቅቱ 30 ተጫዋቾች የተመረጡ ሲሆን አሁን የመጨረሻዎቹ 25 የብሔራዊ ቡድን ተጫዋቾች ተለይተው ታውቀዋል። አሰልጣኝ ሰላም ከዚህ በፊት የሴቶች ብሔራዊ ቡድንን ያሰለጠነች ሲሆን ቡድኑ በአፍሪካ ዋንጫ ማጣሪያ ሁለተኛ ዙር በአልጄሪያ ተሸንፎ ከውድድር መውጣቱ ይታወሳል። በጋዜጣዊ መግለጫው ላይ ለ2020 የቶኪዮ ኦሎምፒክ ለማለፍ በሳምንቱ አጋማሽ ከኡጋንዳ ጋር ስላለው ጨዋታ ዝግጅትእና ስለሚሰማው ጫና የሚከተለውን አስተያየት ሰጥታለች። እንግዲህ የባለፈው ናሽናል ቲም ላይ ናሽናል ቲሙ ሲሰጠኝ እንደ ወጣት አሰልጣኝ በጣም ደስ ብሎ ነበር። ስለዚህ ደስታ ብቻ ነበር የተሰማኝ፣ ኃላፊነቱ አልታየኝም። አሁን ግን ምን እንደሚጠብቀኝ አውቄ ያለሁ። ስለዚህ በቂ ዝግጅት አድርጌ ነው ልክ ናሽናል ቲሙ ሲሰጠኝ ምን ሊጠብቀኝ እንደሚችል ቀድሜ ያለ አውቅ ያለው ለዛም ደግሞ በደንብ ተዘጋጅቻለሁ ብዬ ነው የማስበው። እሱም እንግዲህ ወደፊት በሚታዩት ጨዋታዎች ላይ የሚታይ ይሆናል። በጋዜጣዊ መግለጫ የተገኘችው ኮከብ አጥቂ ሎዛ በራ ደግሞ ስለ ቡድኑ መንፈስ ተናግራለች። በጣም ደስ የሚል ቲም ስፕሪት አለን አሁን ምክንያቱም ከመጫወት እግር ኳስ ሜዳ ውስጥ ገብቶ ከመጫወት የሚቀድሞ ጭንቅላት ስለሆነ እና ልብ ስለሆነ ስለዚህ ቲም ስፕሪታችን ላይ በጣም አሪፍ ነው። ሁሉም ልጅ ምን አይነት ኃላፊነት መሸከም እንዳለበት ምን አይነት የሀገር ስሜት ሊሰማው እንደሚገባ፣ እንደገና ደግሞ እንዴት ይሄንን ጨዋታ አሸንፈን መውጣት እንዳለብን በጣም እርስ በርስም አውርተናል። እንደገና ሜዳ ላይም ባለን ትሬኒንግ ላይ እዚህም ዶርም ውስጥ ባለን የቲም ስፕሪት ይህንን እያሳየን ነው ያለነው ብዬ አስባለሁ። ስለዚህ ያለነኝን ነገሮች ይዘን የተሻለ ውጤት እንደምናመጣ እርግጠኛ ነኝ። በመጪው ሮብ በሚደረገው ጨዋታ ስታዲየም ከሚገቡ ተመልካቾች የሚገኘው ገቢ በነርቭ ህመም ምክንያት ጨዋታ ላቆመው የቀድሞ አዳማ ከተማና ብሔራዊ ቡድን ተጫዋች ሞገስ ታደሰ ሕክምና ይውላል ተብሏል። ሉሲዎቹ የመልስ ጨዋታቸውን ቅዳሜ የሚያደርጉ ሲሆን ጨዋታውን አሸንፈው የሚያልፉ ከሆነ በሁለተኛው ዙር ማጣሪያ ካሜሩንን የሚገጥሙ ይሆናል። አመሰግናለሁ። ግርማቸው ከበደ ነበር ከአዲስ አበባ። ካለን ጊዜ አንጻር ለዛሬ በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ሰለሞንና ግርማቸውን እናመሰግናለን። ኤርትራዊ አሜሪካዊ የራፕ ሙዚቀኛና ዘፋኝ ኤርሚያስ አስገዶም ለጊዜው ማንነታቸው ባልታወቀ ሰዎች በተተኮሰበት ጥይት ተገድሏል። በመድረክ ስሙ ኒፔስ ሃይስ በሚባለው ኤርሚያስ ሎስ አንጅለስ ከተማ ውስጥ ሃይድ ፓርክ መንደር ከሚገኘው የልብስ መደብሩ ደጃፍ ላይ የተገደለው ትናንት ሆድ ነው። የሎስ አንጅለስ ሪፖርተራችን ዳንኤል አድርጋው ዝርዝር ዘገባ አለው። ሙ ኒፕሲ ሀስል በሎስ አንጀለስ ከተማ ውስጥ ክሬንሾና ስላውሰን የአልባሳት መደብር አቅራቢያ ላይ ማንነታቸው ለጊዜው ባልታወቁ ግለሰቦች በትላንትና ዕለት በመኪና ውስጥ በተከፈተበት የተኩስ ሩምታ ስድስት ጊዜ በጥይት ተተኩሶ ሕይወቱ ማለፉን ፖሊስ አስታውቋል። ፖሊስም ገዳዮችን አሳዶ ለመያዝ ክትትል እያደረገ መሆኑን ገልጿል። ኒፕሲ ሀስል ወይም ኤርሚያስ አስገዶም በራፕ የሙዚቃ ስልት የዓለም መገናኛ ብዙኃንን ቀልብ ከጊዜ ወደ ጊዜ እየሳበ የመጣና ከድሬግ ቢንግ ሾና ሪክ ሮክሰ ጋር አብሮ የሰራ ዝነኛ ራፐር ነበረ። በሰላሳ ሶስት ዓመቱ በትላንትናው ዕለት ሕይወቱን ያጣው ይኸው ዝነኛው ራፐር የሙዚቃ አቀንቃኝ ኤርሚያስ አስገዶም ወይም ኒፕሲ ሀስል በማህበረሰብ አገልግሎት በመስጠት ባደገበት አካባቢ በዝቅተኛ የኑሮ ደረጃ ሕይወታቸውን ለሚገፉ አብሮ አደጎቹ በመርዳት ይታወቃል። በተያያዘ ዜናም ፖሊስ አክሎ እንዳለው ለጊዜው ማንነታቸው ይፋ ያልሆኑ ሁለት ግለሰቦች በጥይት ተመተው ሕክምና ላይ መሆናቸውም ገልጿል። ኒፕሲ ሀስል ባሳለፍነው ወር በሎስ አንጀለስ ከተማ በተካሄደው የግራሚ አዋርድ እጩ ተወዳዳሪ እንደነበር የሚታወስ ነው። ላለፉት ሀያ ሁለት ዓመታት ያህል ንብሲ ሀሰልን በቅርብ አውቀዋለሁ። ባህሉን፣ ሀገሩን የሚወድ ድንቅ የሙዚቃ ባለሙያ ነበር ይላል የቅርብ ጓደኛውና ወዳጁ ክብሮም ተስፋ ግርጊስ። ነዋሪነቱ ሎስ አንጀለስ ከተማ ሲሆን ስለዚሁ የሙዚቃ ባለሙያ የሚከተለውም ብሏል። እኔ ንብሲም የማውቀው በአስራ ዘጠኝ ዘጠና ሰባት አባቱ ከኔ ጋር አንድ ላይ እንሰራ ነበርና ወደ አባቱ ስራ ብዙ ጊዜ ስለሚመጣ ከዛ በኋላ ደግሞ በኮሚኒቲያችን ውስጥ እየመጣ እግር ኳስ መቶ ያይ ነበረ። ከዛ ቀጥሎ ወደ ሙዚቃ አለም ከገባ በኋላ እንገናኝ ነበር። እንደው በህይወት በነበረበት ወቅት ምን አይነት ሰው ነበረ ኒፕሲ ሀስል ወይም ኤርሚያስ አስገዶ? ኒፕሲ በህይወቱ እያለ በጣም ሀበሻ በጣም ይወድ የሀበሻ ካልቸር የሀበሻ ባህል ሁሌ በቃ ለማሳየት የሚፈልገው ሀበሻ። የሱ ሸው ኮንሰርት ምናምን ሲኖር ደግሞ ሀበሻዎች በነጻ ያስገባ ነበር። በቃ ብዙ ፍቅር ያሳየ ዜጋ ነበረ። እንደው ለመጨረሻ ጊዜ መቼ ነበር ያገኘኸው? እስኪ ለመጨረሻ ጊዜ ሁለት ወር ሶስት ወር ያደርጋል። አንድ ላይ ሚኒያፖሊስ ከተማ ውስጥ አንድ ላይ ነበርን። ብዙ ቁጭ ብለን አውርተን ነበር። በቃ አሁን አዲስ ነገር ወደ አገር ቤት ሄዶ አገሩን ለማየት እንደገና ከዚ በፊት ሄዶ ነበረ። አሁን ግን በቃ ኢትዮጵያ ውስጥ በኤርትራ ውስጥ ያለውን ሰላም በጣም ተደስቶ እንደገና ሄዶ በአሁኑ ጊዜ ያላረላ አገር ቤት ለማየት በጣም ፍላጎት እንደነበረው ነገር የነበረ ኪኒት ሲሀስል እንደ ምንድን ነው የሚወደ የነበረ ቀርበ ስታጫውተው ምን ይልህ ነበር? እስኪ ትዝታውን ወደ ኋላ ሄደን እስኪ አጋራል ኒድ ሲያስል፣ በጣም ደስ የሚለውና በጣም ልቡ የሚያረካው በቃ ለኮሚኒቲ ሄዶ መስራት፣ አዲስ ነገር ትምህርት ቤት የትምህርት ቤት መስራት እንደሱ እንደሱ አይነት ነገሮች ነው በቃ የሚታየው በእሱ ለህዝብ ልብስ አዲስ ይሰጣል። ብዙ ነገሮች በቃ ኮሜንት ውስጥ ሲያግብ ነበረ። ክብሮም ተስፋ ጊዮርጊስ ስለ ጊዜ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። ዳንኤልን ለዘገባው እናመሰግናለን። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና፣ በሌሎችም ባልደረቦቻችን ስም የምንሰናበታችሁ ያለን ፍሳዬና እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ። Hãy subscribe cho kênh Ghiền Mì Gõ Để không bỏ lỡ những video hấp dẫn